የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ምሽት መስከረም 12 2016 ዓ ም ዝግጅታችን ጀመረ። ግጭት ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መፍትሔ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ገለጹ። ለውጥ ስንል በኢኮኖሚ ሊታይ ይችላል፣ በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያገለላቸው የመጡ ካሉ ሀገራት አንጻር ሊታይ ይችላል። ምን ማለት ነው? የሰማችኋቸው በውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪ ዶክተር ዳር እስከ ዳር ታየ ናቸው። በምሽቱ በዚህ ዙሪያ ዘገባ አለን። የሙዚቃ ቃናና ሌሎች ጥንቅሮችም ይኖሩናል። ሰላም ጤና ስጥልን። የተከበራችሁ አድማጮቻችን እንደምን አምሽታችኋል። ፕሮግራሙን በመምራት አብሬያቸው የምቆየው ኤደን ገረሞ ነኝ። ጽዮን ግርማ የመርሃ ግብሩ ዋና አዘጋጅ፣ ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብርናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ተመልሳችሁ፣ አድማጮች ዜናውን የማሰማችው ስመኝሽ የቆየ ነኝ። የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ባደረጉት ንግግር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአዲስ መልክ እንዲዋቀር ኢትዮጵያ እንደምትደግፍ አስታውቀዋል። የጸጥታ ምክር ቤቱን ማሻሻል ምርጫ ሳይሆን የግድ አስፈላጊ መሆኑን ኢትዮጵያ ታሰምርበታለች ያሉት ጠቅላይ ሚኒስትር ደመቀ የተሻሻለ እና ለሚፈለገው ዓላማ መዋል የሚችል ሁሉንም ያካተተ ምክር ቤት ያስፈልገናል ብለዋል። የዓለማችንን ሰላምና መረጋጋት ስጋት ውስጥ የሚጥሉና ውጥረቶችን የሚያባብሱ የፖሊሲ ምርጫዎችን በብዛት እያስተዋልን ነው ያሉት ጠቅላይ ሚኒስትሩ የአፍሪካ ሕብረት በጋራ በያዙት አቋም መሰረት አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ማድረግ በፖለቲካውም ሆነ በመርሆ ደረጃ ተቀባይነት ያለው ነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው ሀገራት በተናጠል የሚያሳልፉት ማዕቀብና ኃይልና ማስፈራሪያን በመጠቀም የሚወሰዱ የጸጥታ እርምጃዎች የመንግስታቱን ድርጅት መርሆዎችና ዓለም አቀፍ ህግጋትን የሚጻረሩ መሆናቸውንም የገለጹ ሲሆን ኢትዮጵያ በማደግ ላይ ባሉ ሀገራት የሚወሰዱ ተመሳሳይ እርምጃዎችን ትቃወማለች፣ ያለምንም ቅድመ ሁኔታም እንዲነሱ ትጠይቃለች ብለዋል። ልዩነቶችን ለመፍታት በሉዓላዊ ሀገራት መካከል ያለው ዲፕሎማሲያዊ ውይይት ዋና መሳሪያ ሊሆን እንደሚገባ ልናሰምርበት እንወዳለን ያሉት የኢትዮጵያ ጠቅላይ ሚኒስትር የተባበሩት መንግስታት አሁን የሚመራበት አጠቃላይ ስርዓት ማሻሻያ እንዲደረግበትም ጠይቀዋል። በዚህ መሰረት በምጽሐረ ቃሉ ብሪክስ በመባል የሚታወቀው የአምስት ፈጣን አዳጊ ሀገራት ጥምረት ቀዳሚ ሆኗል ያሉት አቶ ደመቀ ኢትዮጵያ የቡድኑ አባል እንድትሆን በመጋበዟም አመስግነዋል። የሶማሊያ ፕሬዝዳንት ሐሰን ሼክ ሙሐመድ ብሔራዊ የደህንነት አማካሪ የሆኑት ሐሰን ሼክ አሊ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ የአፍሪካ ህብረት ልዑክ ወታደሮች ሁለተኛ ዙር የመውጣት ሂደት ለዘጠና ቀናት እንዲዘገይ ጠይቀዋል። የተያዘው እቅድ የሚቀጥል ከሆነ የህብረቱ ሶስት ሺህ ወታደሮች በመስከረም መጨረሻ ከሶማሊያ ለቀው እንደሚወጡም በደብዳቤው ተመልክቷል። እንደ አውሮፓያን አቆጣጠር እስከ 2024 መጨረሻ የአፍሪካ ህብረት ሰላም አስከባሪ ኃይሎችን ከሶማሊያ አስወጥቶ ለመጨረስ የተያዘው እቅድ ሶማሊያን አጣብቂኝ ውስጥ የከተታት ሲሆን የተያዘው የጊዜ ገደብ ሳያልቅ በትጥቅ አቅርቦት በደንብ ያልተደራጁት የሶማሊያ የጸጥታ ኃይሎች አልሻባብ በሀገሪቱ መንግስት ላይ የደቀነውን ስጋት መቀልበስ ይችሉ እንደሆን እርግጠኞች አይደሉም። አስተያየት ለመስጠት ስልጣን እንደሌላቸው በመጥቀስ ስማቸው እንዳይገለጽ የጠየቁ አንድ ዲፕሎማት ለአሜሪካ ድምፅ እንደተናገሩት የሶማሊያ መንግስት ጊዜው እንዲገፋ የጠየቀው በኢትዮጵያና በዩጋንዳ መንግስት የተደገፈው በሀገሪቱ ላይ የተጣለው የመሳሪያ ማዕቀብ የማንሳት ጥያቄ መልስ እስኪ ያገኝ ነው። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። በባህር ላይ ሲጓዙ ለመስጠም አደጋ የሚጋለጡ ሰዎች መታደግ አለባቸው ሲሉ የካቶሊካዊት ቤተ ክርስቲያን ሊቀነ ጳጳሳት አቡነ ፍራንሲስ ተናገሩ። አቡነ ፍራንሲስ ይህን ያሉት ፈረንሳይ ውስጥ በምትገኘው ማርሴል ከተማ ለመርከበኞችና ለስደተኞች በተዘጋጀ መታሰቢያ ላይ ነው። አቡነ ፍራንሲስ ስደተኞችን ከመታደግ ለማስቆም የሚደረገውን ጥረት የጥላቻ ምልክት ሲሉን ገልጸውታል። አብዛኛውን ጊዜ ስደተኞቹን የሚያመላለሱት ህገወጥ አዘዋዋሪዎች በጀልባ ላይ ጥለዋቸው የሚሄዱ ሲሆን አንዳንድ ጊዜ የነፍስ አድን ተቋማት ስደተኞቹን እንዳይታደጉ በአውሮፓ ሀገራት ይከለከላሉ ወይም የማዳን ተልዕኳቸው ይዘገያል። በዚህ ምክንያት ይህ የሚያምር ባህር ትልቅ የመቃብር ስፍራ ሆኗል ያሉት አቡነ ፍራንሲስ በርካታ ወንድሞችና እህቶቻችን በአግባቡ የመቀበር መብት እንኳን ተነፍጓቸዋል ብለዋል። የሮማ ካቶሊክ ቤተ ክርስቲያን መሪው ስደተኞችን የሚታደጉትን ግብረሰናይ ቡድኖችም አመስግነዋል። በመጨረሻም በኮሪያ ባህረ ሰላጤ ወይም ፔኒንሱላ ሰላምና ጸጥታን ለማስፈን የሚደረገውን ጥረት ለመደገፍ የቻይናው ፕሬዚዳንት ዢ ጂንፒንግ ደቡብ ኮሪያን ለመጎብኘት በቁም ነገር እያሰቡበት እንደሆነ ዮንሃፕ የተሰኘው የደቡብ ኮሪያ የዜና ተቋም ዘግቧል። ቻይና ትብብር ለማድረግ ያላትን ቁርጠኝነት ያሳየችው ቻይና፣ ጃፓን እና ደቡብ ኮሪያ በመጪው ሳምንት መስከረም አስራአምስት የሶስትዮሽ ንግግር ለማድረግ ቀነ ቀጠሮ ከያዙበት ቀን ቀደም ብሎ ሲሆን ሶስቱ ሀገራት ከሶስት ዓመት በኋላ ለሚያደርጉት ንግግር መንገድ ይጠርጋል ተብሏል። ቻይና በሁለቱ ኮሪያዎች መካከል የሚደረግ ውይይትን እንደምትደግፍና በኮሪያ ባህረ ሰላጤ ሰላምና ደህንነት እንዲሰፍን ጥረት እንደምታደርግ ዢ መናገራቸውን ዮንሃምፕ ጨምሮ ዘግቧል። አሁን በበኩላቸው ከሰሜን ኮሪያ ጋር ባለው ግንኙነት ዙሪያ ቻይና ገንቢ ሚና እንድትጫወት መጠየቃቸውም ተገልጿል። በዚህ ወር መጀመሪያ የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ ጉብኝት ማድረጋቸውን ተከትሎ በሁለቱ ኮሪያዎች መካከል የነበረው ውጥረት የጨመረ ሲሆን፣ ጉብኝቱ ዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያን አስቆጥቷል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። እንግዲህ ወልዴን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መስከረም 12 2016 ዓ.ም መሰናዷችንን ነው እየተከታተላቸው የምትገኙት። አሁን ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ግጭት ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለችግሯ መፍትሄ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ተናገሩ። በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውልና የውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ዳረስከዳር ታየ በጉባኤው ላይ ስላላቸው ምልከታ የአሜሪካ ድምፅ ጠይቋቸዋል። አስማማየ ነው። ተከታዩን አዘጋጅቷል። በዓለም አባል አገራት መሪዎች ተሳታፊነት በየዓመቱ በአሜሪካ ኒውዮርክ የሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰባ ስምንተኛው መደበኛ ስብሰባውን ካለፈው ማክሰኞ ጀምሮ በአሜሪካ ኒውዮርክ እየተካሄደ ይገኛል። የዓለም አቀፍ ጉባኤ ዓለማችን ከቅርብ ጊዜያት ወዲህ በገጠሟት አዲስ ለውጦችና ተግዳሮቶች ውስጥ እያለፈች ባለችበት በዚህ ወቅት እንደመካሄዱ መጠን ተጠባቂ እንደሆነ በውጭ ጉዳይ ኢንስቲቱት የፖለቲካል ሳይንስ ዋና ተመራማሪው ዶክተር ዳር እስከ ዳር ታዬ ይናገራሉ። ለውጥ ስንል በኢኮኖሚ ሊታይ ይችላል። በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያገለላቸው እየመጡ ካሉ ሀገራት አንጻር ሊታይ ይችላል። ምን ማለት ነው? ዓለማችን ከቀዝቃዛ ያለም ጦርነት ማብቃት በኋላ ለሀያ ሰላሳ ዓመታት የተረጋጋ አይነት ስርዓት ዓለም አቀፍ ስርዓት የነበረበት ሁኔታ ነበር። ነገር ግን አሁን በከፍተኛ ደረጃ እያደጉ የመጡ እነ ቻይና፣ ህንድ የመሳሰሉ ሀገራት በዓለም ስርዓቱ ላይ ራሳቸው ጉልህ ተዋናይ እየሆኑ የመጡበት ሁኔታ አለና ነባሩ የዓለም ስርዓት ላይ ጥያቄዎች እየተነሱ ያለበት ሁኔታ አለ። ከዛ በዘለለ ደግሞ ባለፉት ሶስት አራት ዓመታት በኮቪድ ምክንያት ዓለም ከፍተኛ የሆነ ራሱ በሽታው የፈጠረው ጫና ነበረ። ከዛ ደግሞ በሽታውን ተከትሎ የተፈጠረ የኢኮኖሚ ቀውስ አለ። ቀውስ ከጫናው አለማገገም በፍጥነት አለማገገም አለ። ይሄ ሁኔታ ባለበት ፉክክር ባለበት ነው እንግዲህ አሁን የተባበሩት መንግስታት ድርጅት ጉባኤ እየተደረገ ያለበት፣ ብዙ ትብብር የሚጠይቅበት ዘመን ላይ ነው አለም ያለችው። ነገር ግን ደግሞ ለትብብር አስቻይ የሆኑ ሁኔታዎች በከፍተኛ ሁኔታ እየቀነሱ ያለበት አለም ላይ ነው አሁን ያለነው። ዶክተር ዳርስከዳር ከዳር ዓመታዊ ጠቅላላ ጉባኤ የአባል አገራቱ የግንኙነት መድረክ ሆኖ እንደሚያገለግል ጠቅሰው የተለያዩ ፍላጎቶቻቸውንና የገጠሟቸውን ችግሮች የመነጋገር አጀንዳ እንዲሆኑ የሚያቀርቡበትም ጭምር ነው ይላሉም። ብዙ ጊዜ በጠቅላላ ጉባኤው የውይይት አጀንዳና ትኩረት ላይ ልዩነቶች የሚስተዋሉት በዚህ ምክንያት እንደሆነ የሚያስረዱት ዶክተር ዳርስከዳር ዘንድሮም ይህ እንደሚጠበቅ ይጠቁማሉ ምዕራባውያን አሁን ዩክሬን ትልቅ አጀንዳ አድርገው ሊያነሱት ይችላሉ ታዳጊ ሀገራት እና ቻይና ደግሞ የዘላቂ ልማት ግቦችን እንደ ትልቅ አጀንዳ ምክንያቱም ቻይናን በምናይበት ጊዜ ከሌሎች ታዳጊ ሀገራት ጋር ያላትን ግንኙነት ለማሻሻልም ለማጠናከርም አንድ ሁለተኛ ደግሞ የእሷ ፖሊሲዎችን ለማስፈጸም ዘላቂ ልማት ግቦች ትጠቀማለች። በዩኤን ውስጥም ለእነዚህ ግቦች መሳካት ፋይናንስ ከማቅረቡ ጀምሮ ትልቅ አስተዋጽኦ ታደርጋለች። እሷ ደግሞ ያኛውን ፍላጎት ላይ ትኩረት ልታደርግ ትችላለች። ይሄ የተፈጥሮ አደጋ የአየር ንብረት ለውጡ እንደ አጀንዳ ደግሞ ትኩረት አድርገው የሚያነሱ ይኖራሉ እና የአገራት መካከል የአጀንዳ ልዩነት አለ፣ ትኩረት የመስጠት ልዩነት አለ። በአንድም በሌላ መልኩ የሚታዩ የጂኦ ፖለቲካው ፉክክርም መገለጫ ሆኖ እናገኘዋለን። የአጀንዳዎች የትኩረት ልዩነት በኢትዮጵያ በልዩ ልዩ መንግስታዊ ስርዓቶች ውስጥ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው በመድረኩ የሚነሱ የውይይት አጀንዳዎችና የውሳኔዎች ተግባራዊነት በዓለም አቀፍ ስርዓቱ ላይ ከፍ ያለ ተጽዕኖ ባላቸው ሀገራት ፍላጎት እንደሚወሰን ያስገነዝባሉ። አሁን ካለችበት የዓለም ችግር ለመውጣት የፖለቲካ ቆራጥነት ያስፈልጋል በተለይም በሰብአዊነት ላይ የተመሰረተ፣ በሕዝቦች ደህንነት ላይ የተመሰረተ፣ በዓለም የአየር ንብረት መጠበቅ ላይ ወይም መሻሻል ላይ የተመሰረተ እንዲሆን አብዛኞቹ ሀገሮች ሲያምኑ ይሆናል። እንደተለመደው ብዙ ውሳኔዎች ይተላለፋሉ። ቢተላለፉም የሚገጥም የሚተገበሩም የማይተገበሩም አሉ። ለመተግበር ግን ጡንቻ ያስፈልጋል። ለመተግበር ጡንቻ ያስፈልጋል። ዝም ብሎ ትንንሹ ሀገር ሁሉ ይሄ ይደረግ ይሄ ይደረግ ብሎ ሲጮኽ፣ እርግጥ እዛ ላይ አብረው ያጨበጭባሉ። በኋላ ግን ብዙዎቹ አይፈጽሙ። ዞሮ ዞሮ ማን ነው ፈጻሚ የሚባለው ነገር ሲታይ የዩናይትድ ስቴትስ መንግስት ከፍተኛ ተጽዕኖ አለ። ወደድንም ጠላንም ዞሮ ዞሮ የዩናይትድ ስቴትስ ተወካዮች የሚከተሉት እና አብረው አጅበው የሚደረገው የስብሰባ ውሳኔ አሰጣጥ የበላይነት ተቀባይነት አለው። የተባበሩት መንግስታት ድርጅት አሁን ባለው ዓለም አቀፋዊ ስርዓት ሰላምና ደህንነትን የሚያስጠብቅ ባለ ብዙ ወገን ተቋም እንደሆነ ይታመናል። ከቅርብ ጊዜያት ወዲህ ግን ከውክልናና ገለልተኝነት ጋር በተያያዘ በአባል አገራቱ ትችቶች ሲሰነዘሩበት ይስተዋላል። እነዚህ ትችቶችና ጥያቄዎችም በጠቅላላ ጉባኤው ዓመታዊ ስብሰባ ወቅት ጎላ ብለው ይሰማሉ። ዶክተር ዳር እስከ ዳር ታዬ እንደሚሉት በተለይ ድምፅን በድምፅ የመሻር መብት ባላቸው የጸጥታው ምክር ቤት ውክልና ላይ የሚነሱ ትችቶች አሁን በብዛት እየተስተጋቡ መጥተዋል። በተባበሩት መንግስታት ድርጅት ውስጥ በሚገኙ በጣም ብዙ ሌሎች ተቋማት ከስሩ ባሉ ሌሎች ተቋማት ብሪተን ውድስ ኢንስቲቱሽንስ የሚባሉት፣ የአይምኤፍ ወርልድ ባንክ የምንላቸው፣ የዓለም ንግድ ድርጅት ሁሉም ላይ አሁን የሪፎርም ወይም የማሻሻያ ጥያቄ እየተነሳ ነው ያለው። የሁለተኛ ዓለም ጦርነት ሲያበቃ አሜሪካ አሸናፊ ሆና ወጣች። ከዛ እሷ ደግሞ በአለም የዓለም ሰላም ሊጠበቀ የሚችልባቸው ተቋማት ስትመሰረት በሰላም እና ደህንነት እና በፖለቲካ የተባበሩት መንግስታት ድርጅት ነው የተመሰረተው። እዛ ጋር ደግሞ አሸናፊ ሀገራት የጸጥታው ምክር ቤት ቋሚ መቀመጫ ይሄ ድምፅን በድምፅ የመሻር መብት ያላቸው ሀገራት እንዲሆኑ ተደረገ። አስራ ዘጠኝ ሰባ ሁለት ላይ ቻይና ታይዋንን ተክታ ጆይን እንድታደርግ ያንን የጸጥታው ምክር ቤትን የቋሚ መቀመጫነት እንድታገኝ ሆነ። ስለዚህ እስከ ቅርብ ጊዜ ድረስ አሜሪካንን በኢኮኖሚ እና በኢኮኖሚ የሚቀናቀናት ያን ያህል እሷን መገዳደር የሚችል ሀገር ስላልነበረ አብዛኞቹ የዓለም ሀገራትም በእሷ ስርዓት ውስጥ ሆነው እያደጉ ስለነበረ ብዙም ተቃውሞ ተቃውሞ ቢኖርም ያን ያህል በመንግስታት ደረጃ ፖሊሲ ተይዞለት ሲቀርብ ብዙም አይሰማም ነበር። ነገር ግን አሁን በተለይ እንደ ቻይና አይነት ሀገራት በጣም በከፍተኛ ሁኔታ እያደጉ መምጣት እና ከአፍሪካም አካባቢ ደግሞ ድምፆች መሰማት፣ ይሄ የጸጥታው ምክር ቤት በዓለም ዋና ዋና ጉዳይ የሰላምና የደህንነት ጉዳይ ላይ አምስት ሀገራት ብቻ እንዲወስኑ እያደረገ ነው። ስለዚህ ውክልናው መስፋት መቻል አለበት የሚል ጥያቄ ይነሳል። ከአፍሪካ የተወሰነ ሀገር መግባት አለበት ከኤዥያ ደግሞ ወይ ህንድ እና ጃፓን ከሁለት አንዱ መግባት አለባቸው። እንደ ጀርመን አይነት ሀገር ሊገባ ይገባል። ከላቲን አሜሪካም እንደዚሁ የሚሉ ጥያቄዎች ከዚህም ከዛም እየተነሱ ያለበት ሁኔታ አለ። ግን ይሄ የራሱ ያው እያንዳንዱ ውሳኔ በሁሉም ሀገራት ድጋፍ ማለፍ ስላለበት የመሳካት እድሉ ይሄ ራሱ ዝቅተኛ ነው። አሁን ላይ አሜሪካን ራሱ ብታይ የእነዚህ ተቋማት ሪፎርም እንዲደረጉ እንደግፋለን ሲሉ ትሰማለህ እነ ቻይናም ሪፎርም ይደረጉ ሲባል ትሰማለ። ልዩነት የሚመጣው እንግዲህ ማን ይግባ ማን ይጨመር የሚለው ላይ ልዩነት ሊመጣ ይችላል። በእርግጥ በዩክሬንና ሩሲያ መካከል እየተካሄደ በሚገኘው ጦርነት ደረጃ ዓለምን በሁለት ጎራ የሚያሰልፉ ችግሮች ሲከሰቱ የተቋሙን ታማኝነት እንደሚፈትን የሚጠበቅ እንደሆነ አምባሳደር ተፈራሻው ይቀበላሉ። ይህም ሆኖ የተባበሩት መንግስታት ድርጅት ከምስረታው ጀምሮ በሰላም ማስከበር በኩል ለዓለም ሰላምና ደህንነት ያበረከተውን አስተዋጽኦ ሊሽር እንደማይችል አምባሳደሩ ይሞግታሉ። ይሄ ድርጅት ከተቋቋመ ወዲህ ለሰው ልጆች ትልቅ ተስፋ ሆኖ የቆየ ድርጅት በመሆኑ ከነ ድክመቱም ከነጥንካሬውም ያለው የዓለም ሕዝብ የሰላምና የደህንነት ተስፋ የተባበሩት መንግስታት ድርጅት ነው። ነገር ግን አባላት በምን አይነት ሁኔታ ያንን ድርጅት ተቀላቅለው ያገለግላሉ፣ ይጠቀሙበታል፤ ይህ ሌላ ጥያቄ ነው። ምክንያቱም እያንዳንዱ ሀገር የራሱን የልዕልና ክብርና ሌላም የራሱን ብሔራዊ ጥቅም የሚያስከብርበትን መንገድ ለማራመጃ ወይንም ለማጠናከሪያ የሚጠቀምበት ነው። እና የተባበሩ መንግስታት ድርጅት እንደሚታወቀው በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም፣ በስደተኞች ድርጅት፣ በህጻናትና እናቶች ድጋፍ ማለት ዩኒሴፍ፣ በዩኔስኮ፣ በዓለም ጤና ድርጅት፣ በዓለም የህዝቦች ፍልሰት ድርጅት እና በዓለም ምግብ ድርጅት፣ በዓለም እርሻ ድርጅት፣ በእነዚህ ሁሉ በሚያደርገው ስራ ብዙ ያልተዘመረለት በጎ ነገር ፈጽሟል። በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ወክልና አባልነትን የሚፈቅድ ማሻሻያ እንዲደረግ ከሚጠይቁት መካከል የአፍሪካ ህብረትና አባል አገራቱ ይገኙበታል። የፖለቲካል ሳይንስ ተመራማሪው ዶክተር ዳር እስከዳር ታየ ግን ግጭት፣ ድርቅና መፈንቅለ መንግስት እያመሳት የምትገኙ አፍሪካ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰባ ስምንተኛ ዓመታዊ የመሪዎች ስብሰባ ለችግሯ የሚበጃት መፍትሄ የምጠበቅበት ጊዜ እንደሆነ ያመለክታሉ። እንደ አፍሪካ ከዛም ደግሞ እንደ ኢትዮጵያ ብዙ ተግዳሮት እየገጠመን ያለበት ወቅት ላይ ያለ ነው። ለምሳሌ የዚህ አየር ንብረት ለውጥን እንኳን ብንወስድ በአፍሪካ ቀንድ ለተከታታይ አምስት ስድስት ዓመት ምስራቅ ኢትዮጵያ አካባቢ እና ሶማሊያ፣ ኬንያ ከፍተኛ ድርቅ የነበረበት ሁኔታ አለ። ቅርብ ጊዜ ደግሞ እንደ ሊቢያ እና ሞሮኮ የተከሰቱ የተፈጥሮ አደጋዎች አሉ። ከጸጥታ ችግር አንጻር ካየን እንደ አዲስ መፈንቅለ መንግስት እየተስፋፋ ያለበት ሁኔታ አለ። የውስጥ ግጭት እየተስፋፋ አካባቢዎች አሉ እና ብዙ ችግሮች የዘላቂ ልማት ግቦች መሳካት አስፈላጊ የሆኑ የገንዘብ አቅርቦት ላይ አፍሪካ አይ ቲንክ አሁን ብዙ የዓለም አቀፍ ድጋፍ፣ ትብብር የምትፈልግበት ወቅት ላይ ነው ያለችው። በተባበሩት መንግስታት ድርጅት እንደዚህ አይነት ችግሮች መፍትሄ የማግኘት እድላቸው ብዙ ባይሆንም ግን አይ ቲንክ ዓለም ከተባበረ ይኖራሉ ብዬ አስባለሁ። ትልቁ ነገር ከተሳካ ሊሆን የሚችለው በዚህ በኢትዮጵያ በተለይ እና በተወሰኑ ሀገራት በዚህ በተባበሩት መንግስታት ድርጅት በዘላቂ ልማት ግቦች ስማነት ላይ የተወሰነ ስምምነት ላይ ከተደረሰ እሱ ራሱ አንድ ትልቅ ስኬት ነው ብዬ እኔ ወስዳለው። አይ ቲንክ እዛ ጋር የሆነ ነገር ይጠበቅ። በይፋ ከተጀመረ ቀናትን ባስቆጠረው የተባበሩት መንግስታት ጠቅላላ ጉባኤ 78ኛው ዓመታዊ መደበኛ ስብሰባ 150 የዓለም አገራት በመሪዎቻቸው ደረጃ ተወክለው እየተሳተፉ እንደሚገኙ ተገልጿል። በተለመደው የተቋሙ አሰራር መሪዎቹ በተመደበላቸው የጊዜ ሰሌዳ መሰረት ንግግራቸውን ለጠቅላላ ጉባኤው ማሰማታቸውንም ቀጥለዋል። የተባበሩት መንግስታት ድርጅት መስራች የሆነችው ኢትዮጵያም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሯ አቶ ደመቀ መኮንን በኩል በጠቅላላ ጉባኤው ላይ ተወክላለች። አቶ ደመቀ ከጠቅላላ ጉባኤው ጎን ለጎን ከትላንት በስቲያ ረቡዕ መስከረም ዘጠኝ ቀን በተካሄደው የጸጥታው ምክር ቤት ስብሰባ ላይ ምክር ቤቱ ፍትሐዊ ውክልና እንዲኖረው ጥሪ አቅርበዋል። ዓለም አቀፍ የፋይናንስ ተቋማትም የታቀደውን ዘላቂ ልማትና እድገት እንዲያሳኩ አስቸኳይ ማሻሻያ ማድረግ እንደሚገባቸውም አስገንዝበዋል። ለአሜሪካ ድምፅ አስማሟየነው ነው፣ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁን የቅዳሜ ምሽት መስከረም 12 2016 ዓ ም መሰናዷችንን ነው። መሰናዷችን ይቀጥላል። በአውሮፓውያኑ 2017 ዓ ም በዩናይትድ ስቴትስ የተመሰረተው ጽናት ተቋም እድሜያቸው ከ14 እስከ 21 ዓመት ያሉ ትውልደ ኢትዮጵያውያንና ኤርትራውያን ታዳጊዎች የተሻለ የሥራ የትምህርትና የበጎ ፍቃድ አገልግሎት እድል እንዲያገኙ ይሰራል። ተቋሙ አካል ጉዳት በተለይም ደግሞ ኦቲዝም ስፔክትረም ውስጥ ያሉ ታዳጊዎችን የሚያገለግል ሲሆን በየአመቱም ሀያ ወጣቶችን ያስመርቃል። ከዚህ በተጨማሪም በኢትዮ ኤርትራውያን ማህበረሰብ ውስጥ ተጽዕኖ ፈጣሪ ለሆኑ ግለሰቦች ፍሌም አዋርድ በተሰኘ የሽልማት መርሃ ግብር አማካኝነትም እውቅናን ይሰጣል። ተቋሙና የሽልማት መርሃ ግብሩን በተመለከተ ያሰናዳሁት ዘገባ ይቀጥላል። መስከረም አምስት ሁለት ሺ አስራ ስድስት አመተ ምህረት በጽናት ተቋም አማካኝነት በዩናይትድ ስቴትስ ሜሪላንድ ግዛት በተካሄደው የፍሌም አዋርድ አሸናፊ ከሆኑ ሁለት ግለሰቦች መካከል አንዱ ትውልድ ኤርትራዊው አቶ ሳሙኤል ጻድቅ መንግስታት ናቸው። አቶ ሳሙኤል የሶስት ልጆች አባት ሲሆኑ የቀደሙት ሁለት ልጆቻቸው የኦቲዝም ስፔክትረም ተጠቂዎች ናቸው። አቶ ሳሙኤል ይህንን እውቅናና ሽልማት የተቀበሉትም አርአያ መሆን የሚችሉ ወላጅ በመሆናቸው እና ለማህበረሰባቸው በሚያደርጓቸው የበጎ ፈቃድ ድጋፎች ነው። አማርኛ ቋንቋን ትዳርስ መሰረት ለባለቤቴ ስል የተማርኩት ቋንቋ ነው የሚሉት አቶ ሳሙኤል ስለ ሽልማቱ እንዲህ ይላሉ። ባለቤቴ፣ በእሷ በጣም ትልቅ ስራ ትሰራለች ከልጆቻችን ጋር ሴት ልጄ ደግሞ አለች። ለምን ስፔሻል ብዙ ሰው የማይረዳው ስፔሻል ልጅ ልጆቹ ሲኖር ኖርማል ልጆቹ ሳምታይምስ አፌክት አላቸው ስፔሻሊ በሶሻል ስቲግማ ውስጥ እነሱ ራሳቸው መረዳት አለባቸው እና ዩ ሃቭ ቱ ወርክ ዊት ም ኦልሶ ለምን ጥያቄዎች አላቸው ምናምን እና ይህን አዎርድ ሳገኝኔ ማይ ዋይፍ ልጄ ሴት ልጄ የቸርቼ ኮሚኒቲ እነሱ ሁሉም ነው ይረዱ እና ጽናት ምን አይነት የምትነሱ ቤታችን ቪዚት አድርጓል። አዎርዱ እግዚአብሔር ይመስገን ደስ ይለናል፣ ግን ከዛ በላይ ያገኘነው ፍቅር ያገኘነው ሳፖርት ያገኘነው ምክር ያገኘነው አድቫይስ ይሄ ትልቅ ነገር ነው። በመካከለኛው ምስራቅ ሀገራት ኑሯቸውን አድርገው የነበሩት አቶ ሳሙኤል ልጆቻቸው የተሻለ ድጋፍና እርዳታ ያገኛሉ ብለው ወደ አብሰቡበት ዩናይትድ ስቴትስ መምጣታቸውን ይገልጻሉ። በዛን ጊዜ አንስቶም እሳቸውም ሆነ ባለቤታቸው በተለያዩ ጊዜያት በተደጋጋሚ ልጆቻቸውን ለመንከባከብ ሲሉ ስራቸውን አቋርጠዋል። በኦቲዝምም ሆነ በአካል ጉዳተኞች ዙሪያ ኢትዮ ኤርትራውያን ማህበረሰብ ዘንድ ሰፊ የሆነ ግንዛቤ አለመኖሩ ቸግሯቸው የነበረ ቢሆንም በጎርጎሮሳውያኑ 2017 ዓ ም የተመሰረተው ጽናት ግብረሰናይ ተቋም ግን ለብዙ ችግሮቻቸው እልባት የሚሆኑ መፍትሄዎችን እንደሰጣቸው ይገልጻሉ። ከጽናት ኢንስቲትዩት ዋናውን ነገር ያገኘ ነው። አንደኛው አክሴፕታንስ ነው። አበሻ ኮሚኒቲ ውስጥ ትንሽ አይነት ሚስአንደርስታንዲንግ አለ ስለ ስፔሻል ኒድ። አንድ ሶርሱ ይሄ የዚህ ሚስአንደርስታንዲንግ ስፔሻል ኒድ የኔ ቤተሰብ ብቻ ሳይሆን ብዙዎች አሉ። ዴ ዶንት ዋንት ቱ ቢ ኖን እና እንዲታወቅ አይፈልጉም። ሶ ዴ ኪፕ ቸልድረን አሳይድ ዴ ዶንት ኢንቮልቭ ተም ጽናት ኢንስቲትዩት ይሄ አያደርግም። ሁሉም ያመጣል። ኤንቫይሮንመንት ክሪኤት ያደርጋል ዊዝአውት ዚዝ ካይንድ ኦፍ ስቲግማስ ኤንድ ባሪርስ። ሶ ዲስ ኢዝ ዘ ሜጀር ቲንግ። ሁለተኛ እነዚህ ሁሉም ቤተሰቦቹ አብሮ ሲመጡ ስብሰባ ሲደረግ ትሬኒንግ ሲደረግ ምንድን ነው ስሙ ቨርችዋል ሚቲንግ ሲደረግ ካምፖች ሲደረግ ቤስት ፕራክቲሶቹ ማግኘት ትችላለህ ከሌላ ቤተሰብ ከሌላ ፋሚሊ ጽናት ይህን ፕላትፎርም ለልጆች ሰጠ። ኤግዛምፕል እስጥሽ ታላቅ የው ልጄ ጆሹዋ ስፔሻል ኒድስ እንኳን ቢሆን ሂ ሃዝ ጊፍት ፎር አርት ለአርት ጊፍት አለው። በክሌ ይሰራል። የራሱ ዌብሳይትንም አለው። የክሌ እቃዎች ይሰራል። ድሮይ ሸክላ፣ ምንድን ነው ስሙ ድሮዊንግ አለው፣ ፔንቲንግ አለው። የተለየ አይነት አርትወርክ በጣም ደስ ይለዋል። ግን ፕላትፎርም አልነበረው። ጽናት ፕላትፎርም ይሰጣል ለልጆቹ ዲስፕሌይ ለማድረግ። አሁን በዛ በአዎርዱ ሴሬሞኒ ጊዜ ጆሹዋ የራሱ ቴብል ነበረው። የጽናት ተቋም መስራች እና ፕሬዚዳንት ዶክተር አዳም ትሉ። ተቋሙ ሙሉ ለሙሉ በበጎ ፈቃደኞች እንደሚመራ ይገልጻሉ። በየአመቱም ከሶስት እስከ ስድስት ወራት ያህል አካል ጉዳት በተለይም የኦቲዝም እክል ላለባቸውና እንዲሁም ደግሞ ጉዳት አልባ ለሆኑ እድሜያቸው ከ14 እስከ 21 ዓመት ላሉ ታዳጊዎች ድጋፍ የሚያደርግ ተቋም እንደሆነም ይገልጻሉ። ዶክተር አዳም ለተቋሙ ምስረታ ምን እንዳነሳሳቸው እንዲያስረዳሉ። በአለሁበት በቤተክርስቲያን ውስጥ ወጣቶችን ነው የማስተምረው እዚህ ሀገር መጥቼ ዩኒቨርሲቲ አሶሴት ፕሮፌሰር ነበርኩኝ። ይህንን ጽናትን ከመጀመሪያ በፊት እንደዚህ አይነት ችግር ያለባቸው ወጣቶች የሚደርስባቸውን መገፋት አያለሁኝ፣ እና እኔ ላደርግ የምችለውን ነገር እያሰብኩኝ ነው የቆየሁት። ከዛ አንድ ቀን የሆነ ሰው መጀመር አለበት የሚል ሀሳቡ ነበረኝ፣ እና ያ የሆነ ሰው እኔ ብሆንስ የሚለው ጥያቄ መጣና እኔ ጀመርኩት። ብዙ ጊዜ ሰዎች እንደዚህ ሲጠይቁኝ፣ በተለይ በዚህ እንደዚህ አይነት ልጆች ያላቸው ሰዎች የትኛው ልጅህ ነው ያንተ እንደዚህ አይነት ዲሴቢሊቲ ያለው ይላሉ። ቢኮዝ ብዙ ሰዎች ወላጆች እንደዚህ አይነት ስራ የሚሰሩት ልጆቻቸው እክል ሲኖርባቸው ነው ወይም ቪክቲም ሲሆኑ ነው። እና እኔ ሁለት ልጆች አሉኝ። ሁለቱም ልጆች በዚህ አይነት ካታጎሪ አይደለም ያሉት። ለመስራትም ለመጀመር የሚያነሳሳኝ ነገር እኔ ብሆንስ የሚለው ሀሳብ ነው ያለውና። ዶክተር አዳም በማህበረሰብ ውስጥ በአካል ጉዳት ዙሪያ ላይ ግልጽ የሆነ ውይይትና ድጋፍ እንዲኖር እንደሚሰሩ ገልጸው፣ ነገር ግን ከፍተኛ የሆነው ተግዳሮት በተለይም ከእምነት አባቶች በኩል እንደሚያጋጠማቸው ጠቁመዋል። እስከማውቀው ሁሉም ኢትዮጵያዊ የሆነ አይነት መንፈሳዊ ፓርት አለን የምንሄድበት መንፈሳዊ በእስልምና ቢሆን፣ በኤቫንጀሊካዊ ቢሆን፣ በኦርቶዶክስ ቢሆን፣ የሆነ ከእግዚአብሔር ጋር የተገናኘ ነገር አለ ሁሉም ኢትዮጵያዊ። ስለዚህ ይህንን ነገር ለመንካት ካስፈለገ መንፈሳዊ ድርጅቶችን በተለይ መንፈሳዊ መሪዎችን ማግኘትና መንካት ግድ ስለሚሆን ብዙ ጊዜ በእንደዚህ አይነት ኮንፈረንሶቻችን ላይ ከእስልምና፣ ከኦርቶዶክስ፣ ከኢቫንጀሊ ካሉ መሪዎችን በጥሪነት በእንግድነት እናመጣለን። አንዳንድ ጊዜ ደግሞ እነሱ እንዲናገሩ የፓናሊስት እንዲሆኑም የምናደርግበት ሁኔታ አለ። በዛ አይነት ተሰሚነት ስላለው ማለት ነው። የህብረተሰቡ የመቀበል አቅም በዚህ ሁኔታ ላይ ዝግ ነው። በተለይ ምናልባት የማይከብድ ከሆነ ተራ በአማርኛው የሚባለው ከተራው ህብረተሰብ ይልቅ መንፈሳዊ መሪዎች ጋር ያለው ግፊት ትንሽ ይገፋል። ትንሽ ከባድ ነው፣ ያለመቀበል አለ። ዶክተር አዳም በታዳጊዎች ህይወት ላይ ለውጥ ማምጣት መቻላቸውንም ነው የሚያስረዱት። በየአመቱ ቢያንስ ሀያ ልጆችን ነው የምናስመርቀው። ሀያ ልጆችን ስናስመርቅ የእኛ አሁን የጽናት ኢንስቲትዩት ለየት የሚያደርገው ምንድን ነው እነኝን የአካል እድገት እክል ያለባቸው ልጆች አንድ ላይ ሰብስበን እነሱን ብቻ አይደለም የምናስተምረው። ይሄ ኢንክሉሲቭ የሚሉት የትምህርት አለ አካታች ነው በአማርኛ የሚሆነው። አካታች የሆነ የትምህርት ዘዴ ነው የምንጠቀመው። ምን ማለት ነው? ምን ጤነኛ የሆኑ ልጆች አስራ ሁለተኛ ክፍል አስራ አንደኛ ክፍል ያሉና ኮሌጅ ተማሪዎች የሆኑ ልጆች አብረው ይማራሉ። አንድ ላይ ነው የሚማሩት። ተመሳሳይ ካሪኩለም ነው የምናስተምራቸው። ተመሳሳይ ሳብጀክት ነው የሚማሩ። ተመሳሳይ ነገር ነው የሚሰሩት። ለምሳሌ ሬዚሜ አጻጻፍ፣ ኢንተርቪው ማድረግ፣ ስራ መፈለግ እና የመሳሰሉትን ነገር ሁሉም በየአቅማቸው ተመሳሳይ የሆነ ነገር ይማራሉ። እኩል ፕሬዘንት ያደረጋሉ፣ እኩል ቻሌንጅ ይደረጋሉ በየመጠናቸው እሱን እናደርጋለን። ይሄ በጣም ጠቅሟቸዋል። በተለይ የአእምሮ አካል እድገት እክል ያለባቸው ልጆች ከዚህ በፊት በእንደዚህ አይነት ኤንቫይሮንመንት ተምሮ ስለማያውቁ ለብቻቸው ነው ተከልለው፣ ሰግሪጌትድ የሆነ የሚሉት ይነት የክልላዊነት አይነት ትምህርት ነው የሚማሩት ይህንን አይነት አካታች ትምህርቶችን ማግኘታቸው ትልቅ ተቀባይነት እንድናገኝ ረድቶናል። እሱ በጣም ጠቅሞናል ለሁለቱም ነው። እነ ሶኮልድ ጤነኛ ለሚባሉት ልጆችም ራሳቸውን እንዲያዩና የተሻለ ነገር እንዲያደርጉ እንዲበረታቱ አድርጓቸዋል። ለሌሎቹም ደግሞ ልጆች አብረው መሆናቸው እኛም ለካ ተቀባይነት አለን፣ እኛም እንደ ሰው እንቆጠራለን፣ እኛም ለካ እኩልን ከእኩዮቻችን ጋራ ማውራት መጫወት እንችላለን የሚለውን ኢንቫይሮንመንት ፈጥሮልናል። ጽናት ተቋም በዲሲ ሜሪላንድና ቪርጂኒያ አካባቢ ያሉ ታዳጊዎች የተሻለ የስራና የከፍተኛ ትምህርት እድል እንዲያገኙ የሚያግዝ ሲሆን በተጨማሪም በኢትዮ ኤርትራውያን ማህበረሰብ ውስጥ እጅግ ተጽዕኖ ፈጣሪ ለሆኑ ግለሰቦችም በፍሌም አዋርድ በኩል እውቅናን ይሰጣል። ከአሜሪካ ድምጽ ለተጠናቀረ ዘገባ ደን ገረመው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁን የቅዳሜ ምሽት መስከረም 12 2016 ዓ ም መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የያዝናቸው ዘገባዎች እነዚህ ነበሩ። አሁን ሰዓቱ የሙዚቃ ቃና ነው። ከእንግዳ ወልዴ ጋር ትቆዩ ዘንድ በአክብሮት እጋብዛለሁ። ጤና ይስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁን ማመሸው እንግዲ ወልዴ ነኝ። ዲሴምበር በእርዝ ዊንድ ን ፋር በአሜሪካና በአውሮፓ ሞቃቱና ወበቁ በጋ አልፎ ሸጋ አየር የያዘው መስከረም ይመጣል። በኢትዮጵያስ ቢሆን የዝናብና ጭጋጋማ ወቅት አልፎ አዲስ ዓመት የምናይበት እንቁጣታሽንና መስቀልን የምናከብርበት አይደል? ኤርዝ ዊንድ ኤን ፋየር ስለ መስከረም ወር ቆየት ብለው ያዜሙትን ዜማ ነበር ያደምጥ ነው ዳዊት ጽጌ በጣም ነው የምወድሽ። ሁለት ዳዊት ጽጌዎችና ከሁለት በላይ አቀንቃኞች በዳዊት ስም እንደሚጠሩ ልብ ብሏል። ስለ የትኛው ዳዊት ጽጌ እንደምናወራ ድምፃቸውና ዜማቸው ይነግረናል። men <speaking in> call <Hebrew> ዳይት ሰንበት አሸጋግረን ምሽቱን የዳይቶች ብናደርገውስ? Yeah.

እድሜ ያስቆጠረ ዘመንም ይገፋል። ደስታንደ ጊዜ እንደ ቀን መች ያልፋል

Tina Marie, deja vu. When I have been here before, but i ጊዜና ስፍራ ያልገደባቸው ሁለት ነፍሶች በዘፋኟ ውስጥ እንደገና መመላለሳቸውን የሚያመለክተው ይዘፈን በምድር ላይ የምታየው መልካምም ሆነ መጥፎ ነገር ከዚህ በፊት ኖራው የምታውቀውና በድጋሚ እያለፈችበት መሆኑን ይተርካል። Tina Mari de Japão አንዳንድ ሰዎችንና ሥራዎቻቸውን ማስተዋወቅ አያስፈልገንም። የምሽቱን የሙዚቃ ቃና ልናጠናቅቅ ተዳርሰናል። የምለያችሁ በዚህ ሱሰኛሽ በተሰኘው የተወዳጁ ተሾመ ምትኩ ዜማ ነው። ለሳምንት ቀጠሮን ያዝ። እስከዛው ሰላም። I'm going to go to the to The dress <laughs> Bata bata ni anja ten bato, in Jesus la maga. See my synagogue, See my synagogue, የተከበራችሁ አድማጮቻችን ለምሽት የያዝናቸው መሰናዶዎች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብርሃን ኃይሉ፣ ዋና አዘጋጇ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባል ደረቦች ጋር በመሆን ሳስተናግዳችሁ ያምሽት ኤደን ገረሞኔ አብራችሁን ስለቆያችሁን እናመሰግናለን። ደህና ደሩ።